በመንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ በሚጠሩ አካባቢዎች ከጦርነቱ በኋላ የተቋቋሙት አስተዳደሮች በሁለት ወራት ውስጥ እንደሚፈርሱ ከፌዴራልም ሆነ ከክልል መንግስታት የተገለጸላቸው ነገር እንደሌለ የወልቃይት ጠገዴ የራያ አላማጣና የጸለምት አካባቢ አስተዳደሮች አስታውቀዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የአካባቢው አመራሮች በትግራይ ክልል ጊዜያዊ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ የተሰጠው መግለጫ የአንድን ወገን ፍላጎት የተንጸባረቀበት ፕሮፖጋንዳና ለሌላ ለሌላ ደም አፋሳሽ ግጭት መቀስቀስ ምክንያት የሚሆኑ ሲሉም ተችተዋል። ለማንነትና ራስ በራስን የማስተዳደር ጥያቄዎች በሕግና በመርህ ላይ የተመሰረተ መፍትሔ እንዲሰጥም አመራሮቹ በአጽንኦት ጠይቀዋል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል። የፕሪቶሪያው ስምምነትን ጨምሮ መንግስት አከራካሪ በሚላቸው አካባቢዎች በተቋቋሙ አስተዳደሮች ጉዳይ የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሰሞኑን የሰጡት መግለጫ የአንድ ወገን ፍላጎት የተንጸባረቀበት ፕሮፓጋንዳ ነው ሲሉ የጸለምት ጊዜ አስተዳደር ካቢኔ አባል አለን አሰጋ ተችተዋል። ምክትል ፕሬዚደንቱ ሌትናንት ጀኔራል ታደሰ ወረደ የይገባኛል ጥያቄ በሚነሱባቸው የትግራይና አማራ ክልሎች አጎራባች አካባቢዎች ከጦርነቱ በኋላ የተመሰረቱት አስተዳደሮችን በመጪዎቹ ሁለት ወራት ውስጥ በማፍረስ ተፈና ጉዳዮችን ለመመለስ ከፌዴራል መንግስቱ ጋር መግባባት ላይ ተደርሷል ማለታቸው ለሌላ ዙር ደማፋሳሽ ግጭት ምክንያት የሚሆን ነው ሲሉ አቶ አለን አስተያየት ሰጥተዋል። የህወሀት ኃይሎች የመጀመሪያ የፕሪቶሪያው ስምምነት ትጥቃቸው እንዲፈቱ፣ ተሃድሶ እንዲወስዱ፣ እንዲገቡ ጠለምት አካባቢ ያሉ የህወሀት ኃይሎችም ከጠለምት ወጥተው ተከዜን ተሻግረው ትግራይ እንዲሄዱ፣ የተያዙ ቀበሌዎች ነጻ እንዲወጡ ማለትም አምሾ ምድርና ደርግ ገብራይ ሜዳ ጥርሰጌ የተባለ አካባቢዎች አሁን ህዝባችን ታፍኖና እየተደበደበ የሞተ እየተሰቃየ ያለው እሱ ነፃ ሳይወጣ እንደገና ተመልሶ የአማራ ሀይል ይፈርሳል፣ የአማራ አመራር ይፈርሳል የሚለውን በትግራይ በኩል መነገሩ እኛ የምናውቀው ነገር የለም። በክልላችን መንግስትንም ይሁን በፌዴራል መንግስት በዚህ ጉዳይ ኦርየንተሽን አልሰጠንም። የአላማጣ ማጣ ከተማ ከንቲባ አቶ ሀይሉ አበራ በበኩላቸው የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያ ሰላም ስምምነት ይተግበር ከማለት ውጭ ለተግባራዊነቱ የሚጠበቅበትን ግዴታ በተጨባጭ አልተወጣም ሲሉ ይከሳሉ። እያስተዳደረ ያለው አካል የሆነ የፖለቲካ ድርጅት ሳይሆን በህዝብ ይሁንታ አግኝቶ ህዝቡ ራሱ ወዶና ፈቅዶ የመረጠው አመራር ነው ያለው። ቀደም ሲል በነበረው ስምምነት መሰረት ተፈናቃይ ከገባ በኋላ ጊዜያዊ ሽግግር አመራር ይመረጣል። ይህም ይሆናል ተብሎ ስምምነት ላይ ተደርሶ በህወሀት በኩል ተቀባይነት አላገኘም። እኛም በአስቸ ተኳይ ሰነዱ ይተግበር የሚል ጥያቄ እያቀረብን መጥተናል። አሁን በዚህ ሰዓት ላይ ጀነራሉ የሰጡት መግለጫ እኛ የምናውቀው ነገር የለም። እንደዛም ከሆነ ክልሉ መንግስትም አላሳወቅንም የፌዴራል መንግስትም አላሳወቀንም። በአካባቢ ዘላቂ ሰላም እንዲረጋገጥ ሰነዱ እንዲተገበር ከተፈለገ ደግሞ ፎርማሊ ሊነገረን ይገባል። የወልቃዊት ጠገዴ ዋና አስተዳዳሪ ታምራት ደሳለኝም በተመሳሳይ በሌተናል ጀነራል ታደሰ የተሰጠውን መግለጫ ተችተዋል። እዚህ አስተዳደር ይህን ያክል ስምምነት ተደርጎ እንደተፈጸመ እንደተጨረሰ የሚያውቀው ነገር የለም። እኛ አሁን እየተጣበቅን ያለ ነው ዞናችንን የክልል መንግስት ምን እንደሚል ከነሱ ነው እየጠበቅን ያለው ነው እንጂ ጀነራል ወይም ደግሞ ታደሰ ወረደን የሰጠውን መግለጫ ትክክል ነው ተብሎ የተሰጠን ምንም ነገር የለም። ለሚነሱ የማንነትና ራስን በራስ የማስተዳደር ጥያቄዎች በህግና በመርህ ላይ የተመሰረተ መፍትሄ ካልተሰጠው አካባቢዎቹን ሌላ ዙር ደም አፋሳሽ ግጭቶችን ሊያስተናግዱ ይችላሉ ሲሉ የወልቃይት የራያ አላማጣና የጠገዴ አመራሮች አሳስበው አሁንም በህወሓት በኩል ወታደራዊ እንቅስቃሴዎች እየተደረጉ ናቸው ሲሉ አመልክተዋል። የአላማጣ ከተማ ከንቲባ ኃይሉ አበራም የህወሀት ኃይሎች ወደ ራያ አላማጣና ራያ ኦፍላ አካባቢዎች ዘልቀው መግባታቸውን ተከትሎ ወደ ቆቦ ከተማ ተፈናቅለው የነበሩ ነዋሪዎች ወደ ቀያቸው እየተመለሱ መሆናቸውን ገልጸዋል። ይሁንና አሁንም የህወሀት ኃይሎች ከተቆጣጠሯቸው የገጠር ቀበሌዎች አለመውጣታቸውን ጠቅሰው ጊዜያዊ አስተዳደራቸው መደበኛ ስራውን ለማካሄድ እንደተቸገረ ጠቁመዋል። በሌላ በኩል ሮይተርስ ዛሬ አርብ ሚያዝያ 25 ቀን 2016 ዓ ም ይዞት በወጣው ዘገባው በእነዚህ አካባቢዎች ከአመታት በፊት ተቀስቅሶ በነበረው ግጭት በርካታ ሰዎች መገደላቸውን አውስቷል። በአካባቢው የነበሩት ታጣቂዎች አካባቢውን ተቆጣጥረው አስተዳደራዊ መዋቅር መዘርጋታቸውንና በሺዎች የሚቆጠሩ የትግራይ ተወላጆችም ከአካባቢው መፈናቀላቸውን ዘገባው አመልክቷል። በአንጻሩ የጸለምት ጊዜ አስተዳደር ከፍተኛ አመራር አቶ አለን አሰጋ ከአካባቢዎቹ ተፈናቅለው የወጡት የትግራይ ክልል ተወላጆች ቁጥር የተጋነን አይደለም ይላሉ። የተፈናቀለው የጸለምት ተወላጆችን ወደ ትግራይ የሄዱ በየቀበሌው አምስት እና ስድስት ነጻ የሆነ ንጹሀን ተደናግረው የሄዱ ሰዎች አሉ። እነሱ እንዲመለሱልን ብሎ ከዚያ ውጭ ግን የታጠቀ ኃይልና ተዋጊ ኃይል ግን መግባት እንደሌለባቸው ህዝቡ በአቋሙ ገልጿል። የአላማጣ ከንቲባ ኃይሉ አበራም አብዛኛው ተፈናቃይ ወደ ቀዩ እንዲመለስ ተደርጓል ብለዋል። የትግራይ ክልል ጊዜ አስተዳደር ባለስልጣናት አሁን የማንነትና ራስን በራስ የማስተዳደር ጥያቄ የሚነሱባቸው አካባቢዎች በትግራይ ክልል ስር ሲተዳደሩ የነበሩና በህገመንግስቱ በህገ መንግስቱም የሚታወቁ ናቸው ሲሉ ይከራከራሉ። በአንጻሩ የአማራ ክልል መንግስት የወሰንና የማንነት ጥያቄ የሚነሳባቸው አካባቢዎች የህዝብ ይሁንታ ሳይጠየቅባቸው ህወሀት በኃይል ከተቆጣጠራቸው በኋላ በሕገ መንግሥቱ እንዲታወቁ ያደረጋቸው ናቸው ሲሉ ይሟገታሉ። የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳድር ሌተናል ጄኔራል ታደሰ ወረደ በፕሪቶሪያ ሰላም ስምምነትና በመንግስት አከራካሪ እየተባሉ ከተጠቀሱት አካባቢዎች እስከ ሰኔ 30 ቀን 2016 ዓ ም ተፈናቅለው የወጡ የትግራይ ተወላጆች ወደ ቀያቸው እንዲመለሱ ይደረጋል። ተቋቁሞ የነበረው አስተዳደርም ፈርሶ አዲስ አስተዳደር ይመሰረታል። በዚህም ከፌዴራል መንግስቱ ጋር መግባባት ላይ ተደርሷል ሲሉ ባለፈው ረቡዕ ለክልሉ ብዙሃን መገናኛ የሰጡትን መግለጫ ዋቢ አድርጎ የአሜሪካ ድምጽ መዘገቡ ይታወሳል። በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት ሰላሳ ቀን በምዕራብ ትግራይ ደግሞ እስከ ሰኔ ሰላሳ ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል በተባበሩት መንግስታት የሰብአዊ ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ ግጭቱ እንደ አዲስ ካገረሸባቸው አካባቢዎች ከአንዱ እስከ አምሳ ሺህ የሚደርሱ ሰዎች መፈናቀላቸውን አስታውቀው ነበር ከራያ አላማጣ አካባቢ የተፈናቀሉ አብዛኞቹ ወደ ቀያቸው እየተመለሱ ቢሆንም ከኮረማ አካባቢ ተፈናቅለው ወደ ሰቆጣ የገቡት ግን አሁንም የህወሀት ኃይሎች ከኮረም ከተማ ለቀው ባለመውጣታቸው ወደ ቤታቸው መመለስ አለመቻላቸውን ለአሜሪካ ድምፅ ተናግረዋል በዚህም ለሰብአዊ ጉዳት መዳረጋቸውን ጠቁም ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።